ይህ ዋሽንግተን ዲሲ የሚገኘው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት ነው። አድማጮቻችን፣ የዕለቱ አብይ ርዕስ ተጠናቅሮ ደርሶናል። ወደዛ እንሸጋገራለን። የኢትዮጵያ መንግስት በጀመረው የመንደር ምስረታ ፕሮግራም በጋምቤላ አካባቢ ከፊል አርብቶ አደር ዜጎችን በግድ እያፈናቀለ ያነሳል፣ ጥቃት ያደርሳል ሲል ዓለም አቀፉ የሰብአዊ መብቶች ተሟጋች ቡድን ሂዩማን ራይትስ ዋች ትናንትና ባወጣው ሪፖርቱ ከሷል። የኢትዮጵያ መንግስት ደግሞ ክሱ መሰረተ ቢስና የሂዩማን ራይትስ ዋች የተለመደ የስም ማጥፋት ዘመቻ አካል ነው ብሏል። ዝርዝሩን ሰለሞን አባተ ይዞ ቀርበዋል። የኢትዮጵያ መንግስት በመንደር ምስረታ ፕሮግራሙ በምዕራብ ኢትዮጵያ ሰባ ሺህ የጋምቤላ ብሔረሰብ አባላትን በኃይል እያፈናቀለ እንደሚ የሚያሰፍር ዓለም አቀፉ የሰብአዊ መብቶች ተሟጋች ድርጅት ሂውማን ራይትስ ዎች አስታወቀው ትናንት ባወጣው የሪፖርቱ መግለጫ ነበር። ቡድኑ እዚህ ተቀምጦ ሞትን መጠበቅ በሚል ርዕስ ባወጣው ሪፖርቱ በጋምቤላ የተካሄደውን የመንደር ምስረታና የሰፈራ መርሃ ግብር የአንድ ዓመት አፈጻጸም መገምገሙን አመልክቷል። ይህንኑ አስመልክቶ ዛሬ ከለንደን በስልክ ያነጋገርኳቸው ጥናቱን ያካሄዱትና ሪፖርቱንም የጻፉት የሂውማን ራይትስ ዋች ባልደረባ ሴሊክስ ሆርን የመንደር ምስረታው ሐሳብ ሰዎች በፈቃደኝነት የሚሰፍሩበት እንደሆነ ከመነሻው የኢትዮጵያ መንግሥት ተናግሮ እንደነበረ ጠቁመዋል። በምላሹ እርሳቸው ያዩት ግን የተገላቢጦሹን መሆኑን አመልክተዋል። በጥናታችን የደረስንበት ከትውልድ ቀያቸው ሰዎች እንዲነሱ የሚደረገው በውዴታቸው ሳይሆን በግድ ነው። ለምንድን ነው ከቀያችን የምንነሳው ብለው ከጠየቁ ወይም አካባቢውን አንለቅም ካሉ ይደበደባሉ፣ ይታሰራሉ፣ በፖሊሶች ማስፈራሪያ ይደርስባቸዋል። የዚህ የመንደር ምስረታ ሐሳብ ሰዎች በሚሰፍሩባቸው አካባቢዎች ለኑሮና ለሕይወት ተስማሚ የሆኑ አገልግሎቶች ሊቀርቡላቸው፣ ማኅበራዊ እና የኢኮኖሚ መሠረተ ልማት ሊገነባላቸው፣ ምግብና ውሃ ማግኘት እንዲችሉ፣ ወደ ሥራም እንዲገቡ እንደነበረ የጠቆሙት ሚስተር ሆርን ይቀጥሉና በአዳዲሶቹ መንደሮች መዋቅሮች እንደሚዘረጉ የተገባው ቃልም ሐሰት መሆኑን ነው ሪፖርታችን ያረጋገጠው። ስለዚህ እንደተባለው ክሊኒኮች፣ ትምህርት ቤቶች ወይም የውሃ አቅርቦቶች የሉም። መሬቱም ለእርሻ አልተዘጋጀም። የሁማን ራይትስ ዋች የአውሮፓ ዳይሬክተር በዚሁ የቡድናቸው ሪፖርት ላይ ተመርኩዘው ትናንት በሰጡት መግለጫ በጋምቤላ የሚገኙት ነባሮቹ አኝዋክና ኒዌር ብሔረሰቦች የራሳቸው መሬት ባለቤት ሆነው እንደማያውቁና ከአጠቃላዩ የጋምቤላ መሬት አርባ ሁለት ከመቶ የሚሆነው አንድም ለኢንቨስተሮች ተሰጥቷል አሊያም ሊሰጥ ተዘጋጅቷል ብለዋል። ኢትዮጵያ በአጠቃላይ ባለፉት ሶስትና አራት ዓመታት ውስጥ ስፋቱ ኔዘርላንድስን የሚያክል ሶስት ነ sedikit million hektar sepati alor agar. ለንግድ ግብርና ለኢንቨስተሮች መስጠቷን ገልጸው መንግስት ሰው ያልሰፈረባቸው እያለ የሚመራው መሬት አሰራር እነዚህ ነባር ነዋሪዎች ከመሬቶቻቸው እንዳይፈናቀሉ የሚያረጋግጠውን ህገ መንግሥታዊ መብት የሚረግጥ ነው ይሉታል። ሪፖርቱ ሲዘጋጅ በኢትዮጵያ ውስጥ ከስድሳ 60 በላይ ሰው ቀሪውን ደግሞ በኬንያው የዳዳብ ኢፎ የስደተኞች መጠለያ ጣቢያ ተገኝተው በአጠቃላይ ከመቶ በላይ ሰዎችን ማነጋገራቸውን የጥናቱ አቀናባሪና ጸሐፊ ሚስተር ሆርን ሴሊክስ ገልጸዋል። ከቃለ መጠይቆቹ በተጨማሪ በምድር ላይ ያለውን ሁኔታ ለማጣራት እድል አግኝተው ወይም ሞክረው እንደሆነ ሚስተር ሆርንን ጠይቄያቸው ነበር። ሚስተር ሆርን ኢትዮጵያ ውስጥ የተገኙት በህጋዊ መንገድ ቢሆንም ስፍራውንም መጎብኘታቸውንም ቢገልጹም፣ ይሁን እንጂ በቀጥታ ይህንን ሪፖርት ለማቀናበር ስራቸውን በይፋ አለማከናወናቸው ነው የሚናገሩት። በመሰረቱ የኢትዮጵያ መንግስት ሁማን ራይትስ ዋች በአገሪቱ ውስጥ የሰብአዊ መብቶች ምርመራ እንዲያደርግ አይፈቅድም። ስለዚህ እንደ እኔ ያሉ የሰብአዊ መብት ተመራማሪዎች በስውር ነው መስራት ያለብን። ከቀደሙ ባልደረቦቻችንም እንደተረዳነው ኢትዮጵያ ውስጥ መስራት በጣም ጥንቃቄ የሚጠይቅ ነው። ምክንያቱም ባለስልጣናቱ ሊከታተሉ ስለሚችሉም መጠንቀቅ አለብህ። ሚስተር ሆርን እንዲህ አይነቱ አሰራር የሁማን ራይትስ ዋችን የጥናት አያያዝና መስፈርት ያሟላል ብያቸው ነበር። ወደ እነዚህ አካባቢዎች ስንሄድ የኢትዮጵያ መንግስት ፈቃድ ቢሰጠን ነው እኛ በጣም አድርገን የምንመርጠው። ነገር ግን ወደ አገሪቱ ለመግባት ያቀረብነው ጥያቄ በተደጋጋሚ ውድቅ ተደርጎብናል። የሂውማን ራይትስ ዋች ሪፖርት ኢትዮጵያውያኑ እየተሰቃዩ እየተንገላቱና እየተራቡ መሆናቸውን ይናገራል። የኢትዮጵያ መንግሥት ግን በድርቅ ሁኔታ ውስጥ እንኳ የሚራቡ ዜጎች እንደሌሉት ነው በተደጋጋሚ ያሳወቀው። እርስዎ ስለዚህ የሚጋጭ መረጃ ምን ይላሉ ሚስተር ሆርን? ማለት የምችለው ነገር ቢኖር ሰዎቹ ከባድ ችግር ላይ መሆናቸውን ነው። በአንድ የቀብር ስነ ስርዓት ላይ ተገኝቼ ነበር እና ሰውየው የሞተው በመፈናቀሉ ምክንያት ምግብ ፍለጋ ጫካ ውስጥ ገብቶ ሲንከራተት ተዝለፍልፎ ከወደቀ በኋላ ነው። ወደ አንድ ሌላ መንደር በሄድኩበት ጊዜ ደግሞ ሦስት ወንዶች ልጆች በረሃብ መሞታቸውን ተረድቻለሁ። በምድር ላይ ያለው እውነታ ይህ ነው። አዲስ በተመሠረቱት መንደሮች ውስጥ የምግብ እደላው በጣም ትንሽ ነው። በዚህ አካባቢ እንግዲህ ሰው አይራብም ማለት የለየለት ፌዝ ነው። የኢትዮጵያ መንግሥት የሂዩማን ራይትስ ዋችን ሪፖርትና መግለጫ ያስተባብላል። ዛሬ ለአሜሪካ ድምፅ ለሪፖርቱ ምላሽ የሰጡት የኢትዮጵያ መንግሥት ቃል አቀባይ የሂዩማን ራይትስ ዋች ሪፖርት ሐሰት ነው ባይ ናቸው። አቶ በረከት ስምዖን ናቸው የሚናገሩት የሂዩማን ራይትስ ዋች ሪፖርት የሂዩማን ራይትስ ዋች መረጃ ባልተረጋገጡ ነገሮች ላይ እያተኮረ ነው። በመሬት አመራርም ሆነ በሰፈራ ጉዳዮች የተሳሳተ መረጃ ነው። ከዚያ በተጨማሪ በየዓመቱ ሳይታክታቸው የሚያካሂዱት ዘመቻ ነው። ባለፉት አራት አምስት ዓመታት ያወጧቸውን ሪፖርቶች ብትመለከቱ፣ ሂዩማን ራይትስ ዋች የስም ማጥፋት ዘመቻ በማካሄድ ላይ ነው። ለእኛ ጉዳዩ የሰብአዊ ጉዳይ ሳይሆን የሪዮት ዓለም እና የፖለቲካ ጥቅም የተንጸባረቀበት መረጃ ነው። የመሬት ምሪቱን አስመልክቶም አቶ በረከት ሲናገሩ ኢትዮጵያ ሀብቷን ማልማት አለባት ብለዋል። ኢትዮጵያ ኢንዶዝ ፓርትስ ኦፍ ዘ ካንትሪ ሃቭ አባንደንት ላንድ ዊች ዝ አንዩቲላይዝድ ባይ ኤኒባዲ ሶ ጎቨርንመንት ኢዝ ኢትዮጵያ በእነዚህ አካባቢዎች በማንም ሰው ጥቅም ላይ ያሉ አለ መሬት አላት። ስለዚህ መንግስቱ ሀገር በቀልና የውጭ አገር ባለሀብቶች ገንዘባቸውን ሥራ ላይ እንዲያውሉ በር ከፍቷል። በግብርና ልማት እንዲሳተፉ በማበረታታችን አንቆጭም። ድሃና ማደግ ያለባት አገር ናትና፣ አንዱ ሀብታችን መሬት ነው። ስለዚህ የግብርና መሬታችንን ለማልማት እቅድ አውጥተናል። በዚህ ረገድ የሚጠቅሷቸው ቁጥሮች የተሳሳቱ ናቸው። እስካሁን በተለያዩ የሀገሪቱ ክፍል የሰጠነው ነው ወደ 415 ሺህ ሄክታር ብቻ ነው። ከነዚህ ወደ 42 ሺህ የሚሆነው ተተክሏል። በአጠቃላይ ለግብርና ልማት ከምናቀርበው 3.4 ሚሊዮን ሄክታር መሬት 1.5 ከመቶ የሚሆነው ብቻ ነው። በመንደር ምስረታው ወቅት አዳዲሶቹ ሰፋሪዎች የሚገባቸውንና የተጠበቀውን ቀደም ሲል የተገባውን ቃል የሚጠብቅ አገልግሎት አላገኙም ለሚለው የሁማን ራይትስ ዋች መግለጫም አቶ በረከት ሲናገሩ ሁማን ራይትስ ending by saying that uh, no uh, infrastructural and uh, other services have been in place Human Rights Watch እየዋሸ ነው። በአካባቢው መሰረታዊ የሆኑ አገልግሎቶች የሉም የሚለው ሐሰት ነው። እንግሊዝን፣ አሜሪካን፣ የዓለም ባንክንና የአውሮፓ ኅብረትን ጨምሮ ለኢትዮጵያ የሚሰጠው የውጭ እርዳታ ለመንደር ምስረታው የታሰበ አለመሆኑን የሚጠቁመው የሁማን ራይትስ ዋች መግለጫ እነዚያ ለተለዩ ጉዳዮች የሚላኩት ድጋፎች ለዚህ ጉዳይ እንደሚውሉ ሚስተር ሴሊክስ ሆርን አመልክተው ለጋሾቹ የቅርብ ክትትልና ቁጥጥር እንዲያደርጉ መክረዋል።